የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 25 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂታየና እኔም ሶሎሞን አባተንን። ይህ ስምምነት ኢራን የኒውክሌር ጦር መሣሪያ ለመገንባት የምትወስዳቸውን መንገዶች ሁሉ ይዘጋል። ኢራን በዚህ ፕሮግራሟ ላይ የሚኖራት እንቅስቃሴ ሁሉ በጣም ውሱን ይሆናል። ከሁሉም በላይ ደግሞ የግንባታ ሂደቱን በግልጽ መከታተል ይቻል ዘንድ ኢራን በሯን ለመርማሪያዎች ክፍት ማድረግ የሚያስችል ከዚህ ቀደም በታሪክ ታይቶ ያልታወቀ ስምምነት ላይ ደርሳለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢራንን የኒውክሊየር ፕሮግራም ውሱን ለማድረግ የመርህ ስምምነት መደረሱን ተከትሎ ከተናገሩት የወሰድነው ነው። በምሽቱ አብይ ርዕስ ዘገባ እናቀርብበታለን። እስራኤል ኤርትራውያን ስደተኞችን ለሩዋንዳ ልታስተላልፍ ነው። ኬንያ በከባድ ሐዘን ተውጣለች። የየመን የአልቃይዳ ተዋጊዎች አንድ ወታደራዊ መደብ ያዙ። ከዜናዎቻችን መካከል ዋና ዋናዎቹ ናቸው። በሁለተኛው አጋማሽ አፍሪካ በጋዜጦችና እሰጥ አገባ ይቀርባሉ። እሰጥ አገባ በአባይ ግድብ ግንባታ ዙሪያ በተደረሰው ስምምነት ላይ ያተኩራል። ቴሊ ላይንባክ ፕሮግራሙን ይመራል። ሚሻ ዱቡንስኪ ፕሮግራማችን የፕሮግራማችን ቴክኒሽያን ነው። ጽዮን ግርማም ከቴሌ ላይንባክ ጋር አለች። መልካም ምሽት ይሁንላችሁ። ወደ ዓለም ዜና እንለፍ። እስራኤል ውስጥ ያሉ ኤርትራውያን ስደተኞችን ለመቀበል ከእስራኤል ጋር እየተነጋገሩ መሆናቸውን የሩዋንዳ ፕሬዚዳንት ፖል ካጋሜ ገለጹ። የእስራኤል የአገር አስተዳደር ሚኒስትር ጌልያድ ኤርዳን ይህንን ዜና ማረጋገጣቸውን እስራኤል ውስጥ ከሚገኙ ትላልቅ መገናኛ ብዙሃን አንዱ ዘግቧል። እስራኤል ውስጥ ለስደተኞች መብቶች የሚከራከሩ አቶ ዳዊት ደሞዝ የሚባሉ ስደተኛ መሰረታዊ የሆኑ መብቶቻችን የሚከበሩልን ከሆነ ወደ ሩዋንዳ ብንሄድ አንጠላም ይላሉ። በዝግጅት ክፍላችን እየተሰናዳ ያለው ዝርዝር ዘገባ እንደደረሰን እናቀርብላችኋለን። ኬንያ ውስጥ በምስራቃዊው ጋሪሳ ዩኒቨርሲቲ ላይ ጥቃት ካደረሱት መካከል አንደኛውን ለመያዝ የሚያስችል መረጃ ለሚያቀብል የ200 ሺህ የአሜሪካ ዶላር ሽልማት እንደሚሰጥ የሀገሪቱ መንግስት አስታወቀ። በጥቃቱና ከመንግስት ኃይሎች ምላሽ በተሰጠበት ወቅት የ147 ሰው ህይወት ጠፍቷል። ከተገደሉት መካከል አራቱ አደጋ ጣዮቹ ታጣቂዎች እንደሆኑ ተገልጿል። ጥቃቱን የመራው ሞሐመድ ሞሐሙድ ኩኖ የሚባለው ኬንያዊ የአካባቢው ሰው ቀድሞም በመንግስቱ የአደን መዝገብ ውስጥ ተይዞ የነበረ ሲሆን የዛሬው የሽልማት ማስታወቂያ የወጣበትም ይኸው ጋማዴሬ ወይም ዱልድያ ዳንያ በሚባሉ ቅጽል ስሞች የሚጠራው ሞሐመድ ኩኖ ነው። ሞሐመድ ኩኖ ወይም ጋማዴሬ ወይም ዱልያ ዳንያ አልሸባብ ኬንያ ውስጥ ለሚፈጽማቸው የሽብር ጥቃቶች የቡድኑ የውጭ ጉዳይ ኃላፊ እንደሆነም ተገልጿል። የኬንያ ኃይሎች ከታጣቂዎቹ ጋር ለ15 ሰዓታት ተታኩሰው ከ500 በላይ ተማሪዎችን ማስለቀቃቸው ማስለቀቃቸውና አራቱን አደጋ ጣዮች መግደላቸው ተነግሯል። ለአደጋው ኃላፊነቱን የወሰደው አልሸባብ ጥቃቱን ያደረሰው የኬንያ መንግስት ጦሩን ሶማሊያ ውስጥ በማሰማራቱ ለመበቀል እንደሆነ ተናግሯል። ስልጣኔ የሌለበት አረመኔያዊ አድራጎት ሲሉ ጥቃቱን የጠሩትና በተፈጠረው ሁኔታ ማዘናቸውን የገለጹት የሶማሊያው ፕሬዚደንት ሐሰን ሼህ ሞሐሙድ ከኬንያ ጋር የተጠናከረ የጸጥታ ትብብር ለማድረግ ጥሪ አቅርበዋል። ይህ አደጋ አልሸባብ የሚፈጥረውን ስጋት እስከ ወዲያኛው ከአካባቢው የማጥፋትን አንገብጋቢነት ያሳያል ብለዋል ፕሬዝደንቱ። በመጽሔት ክፍለ ጊዜ ዘገባዎች ይታከሉበታል። የመን ውስጥ እየተንቀሳቀሱ ያሉ የአልቃይዳ ተዋጊዎች በሀገሪቱ ደቡብ ሙካላ በሚባለው ስፍራ የሚገኝ አንድ ወታደራዊ መደብ ያዙ። አልቃይዳ በአረቢያ ልሳነ ምድር የሚባለው ክንፍ ተዋጊዎች ትናንትም እንዲሁ በአካባቢው የሚገኝ አንድ እስር ቤት ወረው አንድ ቀንደኛ መሪ የሚባልን ጨምሮ ሶስት መቶ እስረኞቻቸውን ማስለቀቃቸው ተዘግቧል። በእስር ቤቱ ላይ ጥቃት በከፈቱበት ወቅት ብዙም ያጋጠማቸው አጸፋ እንዳልነበረ ታውቋል። በስተ ምዕራብ ደግሞ ሳውዲ መሩ ጥምረት ደቡባዊቱ ከተማ አደን ውስጥ ከሁጤ አማጽያን ጋር እየተዋጉ ላሉት የመንግስቱ ደጋፊዎች ትጥቅ በአየር ማድረሳቸው ተገልጿል። አደን ከተማ ውስጥ ዛሬ የመንገድ ላይ ተኩስ ልውውጥ አይሎ እንደነበር ተሰምቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። ፓኪስታን የመን ውስጥ የነበሩ ሁለት መቶ ያህል ብዛት ያላቸው ዜጎቿን ዛሬ አውጥታለች። በሌላ በኩል ደግሞ በዚሁ የየመን ቀውስ ጉዳይ ላይ ከቱርክ ከፍተኛ ባለስልጣናት ጋር ለመምከር የፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ ወደ አንካራ ተጉዘዋል። ሚስተር ነዋዝ ሸሪፍ ከየመን አቻቸው አህመት ዳውድ ቶሎ ጋር አንካራ ላይ ከመከሩ በኋላ የየመን ፓርቲዎች ለግጭቱ ሰላማዊ መፍትሄ እንዲፈልጉ ጥሪ አሰምተዋል። በአመዛኙ የሱኒ እስልምና ተከታይ የሆነችው ፓኪስታን በአካባቢው የሳውዲ አጋር ስትሆን የሁጤዎቹን አማጽያን ግስጋሴ ለማስቆም በሚል ከአንድ ሳምንት ለዘለቀ ጊዜ የአየር ድብደባ እያካሄደ ካለው ሳውዲ አረቢያ መር ዘመቻ ጋር ለመቀላቀል ወይም ለመቅረት ለመቅረት ገና አልወሰነችበትም። አማጽያኑ ትናንት ወደ ግዙፏ ደቡባዊ የወደብ ከተማ አደን ገብተው የፕሬዚደንቱን ቤተ መንግስት መቆጣጠራቸውን የየመን ባለስልጣናት አስታውቀዋል። አለም አቀፍ እውቅና ያላቸው ሳውዲ አረቢያ ስደት ላይ የሚገኙት ፕሬዚደንት አብድራቡ ማንሱር ሀዲ ደጋፊዎች የመጨረሻ ጠንካራ ይዞታ ነበረች የምትባለው የአደን በሺያ እምነት ተከታዮቹ ሁጢ አማጽያን እጅ መውደቅ በሪያድ ለሚመራው የጥምረት ኃይል ብርቱ ምት ነው ተብሏል። ክቡራትና ክቡራን አድማጮች የእስራኤልና የሩዋንዳ ንግግር ዜና ሙሉ ተጠናቅሮ ደርሶናል እንሆ። እስራኤል ውስጥ ያሉ ኤርትራውያን ስደተኞችን ለመቀበል ከእስራኤል ጋር እየተነጋገሩ መሆናቸውን የሩዋንዳ ፕሬዚደንት ፖል ካጋሜ ገልጸዋል። የእስራኤል የአገር አስተዳደር ሚኒስትር ጊላአድ ኤርዳን ይህንን ዜና ማረጋገጣቸውን እስራኤል ውስጥ ከሚገኙ ትልልቅ መገናኛ ብዙሃን አንዱ ዘግቧል። እስራኤል ውስጥ ለስደተኞች መብቶች የሚከራከሩ አቶ ዳዊት ደሞዝ የሚባሉ ስደተኛ መሰረታዊ የሆኑ መብቶቻችን የሚከበሩልን ከሆነ ወደ ሩዋንዳ ብንሄድ አንጠላም ብለዋል። ምን ያፈወርቅ ያጠናቀረችው ዘገባ አለ። አዳነች ፍሳይ ታቀርበዋለች። የሩዋንዳው ፕሬዚደንት ፖል ካጋሜ ይህን የተናገሩት በሀገራቸው መዲና ኪጋሊ ስለ ተለያዩ ነጥቦች ባደረጉት ጋዜጣዊ ጉባኤ ላይ በቀረበላቸው ጥያቄ መሰረት ነው። እስራኤል የኤርትራና የሱዳን ስደተኞችን ወደ ሩዋንዳና ኡጋንዳ ለመላክ እየተነጋገረች ነው የሚል ወሬ ከእስራኤል ሚዲያ እንደተሰማ ጠቅሰው ጋዜጠኞች ላቀረበው ጥያቄ ካጋሜ ምላሽ ሰጥተዋል። ስለተባለው ስምምነት ጉዳይ ስለ ሩዋንዳና ስለ እስራኤል ብቻ ነው ለመናገር የምችለው። አሁን ሲነጋገሩ ቆይተዋል። እነዛ ወደ እስራኤል የሚሄዱት አፍሪካውያን ወደ አውሮፓ ሲሄዱ እንደሚያደርጉት ሁሉ ሕጋዊ ባልሆነ መንገድ የገቡ ናቸው። እስራኤል ወደ ሀገራቸው እንዲመለሱ ትፈልጋለች። አንዳንዶቹ ግን ወደ ሀገራችን ብንመለስ አደጋ ይገጥመናልና ልንመለስ አንችልም በማለታቸው የተወሰነ የማቋቋሚያ ገንዘብ ሰጥተዋቸው ወደ ሌሎች አፍሪካ ሀገሮች የመላክ እቅድ እንዳላቸው ተረድቻለሁ። ፖል ካጋሚ አያይዘውም ከእስራኤል በቀረበልን ጥያቄ መሰረት የኢሚግሬሽን መስሪያ ቤታችን በጉዳዩ ላይ እየሰራ ነው፣ ዝርዝር ሁኔታውን ግን አላውቅም ማለታቸው ተገልጿል። የእስራኤል የአገር አስተዳደር ሚኒስትር ጌልአድ ኤርዳንም ስደተኞቹን ወደ ሩዋንዳ ለመላክ እየተነጋገሩ እንደሆነ ማረጋገጣቸውን የእስራኤል ሚዲያ ገልጿል። ስደተኞቹ የአይሮፕላን መጓጓዣ ወጪ እንደሚሸፈንላቸውና እያንዳንዳቸው 3500 ዶላር መቋቋሚያ እንደሚሰጣቸው በሄዱባቸው የአፍሪቃ ሀገሮችም ሰርተው ለመኖር እንደሚፈቀድላቸው ገልጸዋል። አብዛኞቹ እስራኤል ውስጥ ጥገኝነት የጠየቁት ስደተኞች እስር ቤት እንደሚገኙ ታውቋል። ለኤርትራውያን ስደተኞች መብት የሚማጎተው አቶ ዳዊት ደሞዝ በበኩሉ ሁለቱም ሀገሮች የሚያደርጉት ስምምነት የስደተኞችን መሠረታዊ መብት የሚያስከብር እስከሆነ ድረስ ወደ ሩዋንዳ መሄዱን አንቃወምም ይላል። የኢራን ፕሬዚደንት ሀሰን ሩሃኒ ሀገራቸው ትናንት ከሀያላኑ መንግስታት ጋር የደረሰችበት የማዕቀፍ ስምምነት የሀገሪቱን ኒውክሊየር የማልማት መብቶች የሚያስጠብቅና ከተጣሉባት ዓለም አቀፍ ማዕቀቦችም እፎይታን የሚሰጣት መሆኑን ተናገሩ። ሚስተር ሩሃኒ ዛሬ በቴሌቪዥን ቀርበው ለህዝባቸው ባደረጉት ንግግር ስምምነቱ ሀገራቸው ዩሬኒየምን በግዛቷ ላይ የማበልፀግ መብት እንዳላት የሚያረጋግጥ ነው ብለዋል። ሀገራቸው በሰላማዊ ግቦቿ እንደምትገፋ የጠቆሙት ሩሃኒ የንጥረ ነገር ማብላያዎቹ መሾራቸውን ይቀጥላሉ የህዝቡ ህይወትና ምጣኔ ሀብቱም ወደፊት ይገሰግሳል ብለዋል። የኒውክሌር መርሃ ግብራቸው በአካባቢው ውስጥ ባለ ማንኛውም ሀገርም ሆነ ሌላ በማንም ሀገር ላይ የተነጣጠረ እንዳልሆነም ሚስተር ሩሃኒ አስረድተዋል። ሌላው ወገን የራሱን ቃሎች እስካከበረ ኢራን አታጭበረብርም፣ በስምምነቱ ሰነድ ውስጥ የሰፈሩ ግዴታዎቿን ሁሉ ትወጣለች ብለዋል። ኢራኑ ፕሬዚደንት ትናንት የስዊዘርላንዷ ከተማ ሎዛን ውስጥ ለስምንት ቀናት ከተካሄደ ብርቱ ድርድር በኋላ የተደረሰው ስምምነት የያዛቸው ዐበይት ዋልታዎች የተባሉት ነጥቦች ኢራን ኒውክሌር የጦር መሳሪያዎችን እንዳታመርት የሚያስቆምና በለውጡም ከእነዚህ መርሃ ግብሮች በተያያዘ የተጣሉባት ዓለም አቀፍ ማዕቀቦች ይነሳሉ። እስከፊታችን ሰኔ 23 አጠቃላይ የስምምነት ሰነድ ተዘጋጅቶ እንዲፈረም በዓለም አቀፍ ደረጃ ቀነ ገደብ ተጥሏል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ስምምነቱን ታሪካዊ ሲሉ አሞግሰውታል። ሙሉ በሙሉ ተግባራዊ ከተደረገም ዓለማችንን ደህንነቷ በተሻለ ሁኔታ የተጠበቀ ኢራንንም ቦምብ ከመስራት የሚያግዳት ነው ብለዋል ፕሬዚደንቱ በሌላ በኩል ዩናይትድ ስቴትስና አጋሮቿ ለኢራን ብዙውን ሰጥተው ኒውክሌር የጦር መሳሪያ እንድታመርት በሚያስችላት መንገድ ላይ ትተዋታል ሲሉ ሳውዲ አረቢያንና እስራኤልን ጨምሮ በስምምነቱ ላይ ያላቸውን ጥርጣሬና ተቃውሞ እየገለጹ ያሉም አሉ። የዚህ ስምምነት ጉዳይ የምሽቱ አብይ ርዕሳችንም የሚመለከተው ይሆናል። ዩናይትድ ስቴትስ ውስጥ የፊላዴልፊያ ከተማ ነዋሪ የሆነች አንዲት ሴት ሶሪያና ኢራቅ ውስጥ እየተዋጋ ላለው የሽብር ቡድን ለእስላማዊ መንግሥት የቁሳቁስ ድጋፍ ለመላክ ስትሰናዳ ተይዛ መታሰሯ ተገለጸ። ትናንትም እንዲሁ ሁለት ሴቶች ፈንጂ ቤታቸው ውስጥ ሲያዘጋጁ ኒውዮርክ ውስጥ መያዛቸው መነገሩ ይታወሳል። ኬኦና ቶማስ ወይም ፈታያት አልኪላፋ እንዲሁም ወጣት አንበሲት ወይም ያንግ ላዮኔስ በሚባሉ ስሞችም የምትጠራው ዛሬ ፊላዴልፊያ ውስጥ የተከሰሰችው ወጣት ከእስላማዊ መንግስቱ ቡድን ጋር ለመቀላቀል ወደዚያው ለመጓዝ እየተዘጋጀች እንደነበረ ተገልጿል። በመጨረሻም የዩናይትድ ስቴትስ ኢኮኖሚ እየተጠናከረ ባለበት ሁኔታ በዚህ በያዝነው ወር በማርች ወይም በመጋቢት ማለት ነው አንድ መቶ ሃያ ስድስት ሺህ ተጨማሪ ስራዎችን ከፍቷል። የስራ አጥነት ቁጥሩ አምስት ነጥብ አምስት ከመቶ ላይ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክብራትና ክብራን የዓለም ዜናውን አደመጥን። ከአሜሪካ ድምፅ ሬዲዮ በአጭር ሞገድ በ19 እና 22 እንዲሁም በ25 ሜትር ባንድ ደግሞ በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ፕሮግራም ይቀጥላል። አስተናጋጆቻችሁ ቆንጂት ይታየና፣ እኔም ሰሎሞን አባተ ነን። አባይን ለመቆጣጠር በተለያዩ ቦታዎች ጦርነቶች ተደርገዋል። በጦርነቶቹም ደግሞ ሽንፈት እያጋጠማቸው የተመለሱበት ሁኔታ፣ አሁን ግን ሰላም መፍጠሩ ትልቁ ነገር ለእድገታችን፣ ለብልጽግናችን፣ ለኢትዮጵያም አንድነት ዋስትና ሊሆን የሚችለው ታላቅ እመርታ ነው ብዬ ነው የምመለከት። መተማመን ያለብን የአባይ ወንዝ አብዛኛውን የግብፅን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከእሱ ላይ መስማማት ይኖርብናል። አንጡራ ሀብቷ እስከሆነ ድረስ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። መጀመሪያ የሰማችኋቸው አቶ ደስታ ላቦ ይባላሉ። በአሜሪካ ሜሪላንድ ነዋሪ ናቸው። ሁለተኛው ደግሞ ዶክተር አክሎግ ቢራራ ቀድሞ የዓለም ባንክ ባለሙያ የነበሩ ናቸው። የፖለቲካ ኢኮኖሚ ባለሙያ ናቸው። በምሽቱ ሰጠገባ ፕሮግራም ይከራከራሉ። ሌላው የዛሬ ምሽት ፕሮግራም አፍሪካ በጋዜጦች ይሆናል። ከእናንተ የደረሱንም አስተያየቶች አካተናል። አብራችሁን አምሹ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢራንን የኒውክሊየር መርሃ ግብር ውሱን ለማድረግ በመሠረተ ሐሳቡ ላይ ትናንት የተደረሰውን ስምምነት አወድሰዋል። የአሜሪካ ሕዝብና በሪፐብሊካን ፓርቲው የሚመራው የተወካዮች ምክር ቤትም ስምምነቱን እንዲቀበሉ ለማግባባት ዘመቻ ከፍተዋል። በርካታ የምክር ቤት አባላት ከቴህራን ጋር የሚደረጉ ድርድሮችን ሲጠራጠሩና እንዲያውም በንቀት ሲመለከቱ መቆየታቸው ይታወቃል። ማይክል ባውማን ከዋይት ሀውስ ቤተ መንግሥት ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ይዞታ ነው። በመሠረተ ሐሳቡ ላይ ከስምምነት መደረሱ በእጅጉ እንዳስደሰታቸው በግልጽ የሚነበብባቸው ፕሬዚደንት ኦባማ ወደ ቤተ መንግሥቱ የሮዝ አበባ ተክል ስፍራ በማምራት ሀገራቸው ለአስርት ዓመታት ስታካሂደው የቆየችው ጥረት ከአጠቃላይ ስምምነት ከተደረሰ ግቡን እንደሚመታ አስረድተዋል። ይህ ስምምነት ኢራን የኒኩሌር ጦር መሣሪያ ለመገንባት የምትወስዳቸውን መንገዶች ሁሉ ይዘጋል። ኢራን በዚህ ፕሮግራሟ ላይ የሚኖራት እንቅስቃሴ ሁሉ በጣም ውሱን ይሆናል። ከሁሉም በላይ ደግሞ የግንባታ ሂደቱን በግልጽ መከታተል ይቻል ዘንድ ኢራን በሯን ለመርማሪዎች ክፍት ማድረግ የሚያስችል ከዚህ ቀደም በታሪክ ታይቶ ያልታወቀ ስምምነት ላይ ደርሳለች። ሚስተር ኦባማ ይህን የትላንቱን በስድስቱ ሀያላን መንግሥታትና በኢራን መካከል በማዕቀፉ ነጥቦች ላይ የተደረሰ ስምምነት ባስረዱበት ወቅት ደጋግመው ሲናገሩ የተደመጠው ከእንግዲህ ከቴሕራን ጋር የሚኖረን ግንኙነት የሚመሰረተው በመተማመን ላይ ብቻ ሳይሆን በማስረጃ በሚቀርቡ የማጣራት ተግባር ነው ሲሉ ነው። ከእንግዲህ ኢራን ላታል ብትል ከዓለም የተደበቀ ሊሆን አይችልም። አንድ የሚያጠራጥር ነገር ካየን ገብተን እንመረምራለን። ኢራን ከዚህ ቀደም የኒኩሌር ፕሮግራሟን ወደ ጦር መሳሪያነት ለመቀየር ያደረገቻቸው ጥረቶች የትና ምን ደረጃ ላይ እንደሚገኙ እናያለን። አሁን በተደረሰው በዚህ ስምምነት መሠረት ኢራን በዓለም ላይ ካሉ ማናቸውም አገሮች በበለጠ ትመረምራለች። በቅርቡ የተካሄዱ የሕዝብ አስተያየት መለኪያዎች የኢራንን የኑክሌየር ግንባታ አስመልክቶ ከመፍትሔ ለመድረስ ግልጽ ድርድሮች ይካሄዱ በሚለው አብዛኞቹ አሜሪካውያን የሚስማሙበት መሆኑን ያመለክታሉ። ሁሉም የዩናይትድ ስቴትስ ሕግ አርቃቂዎች ግን ከቴሕራን ጋር ድርድር መካሄዱን ይቃወማሉ። ባለፈው ወር ለምሳሌ አርባ ሰባት የሪፐብሊካን ሴናተሮች ለኢራን በላኩት ግልጽ ደብዳቤ ማናቸውንም የሚደረሱ ስምምነቶች ባላቸው የድምፅ ብልጫ ውድቅ እንደሚያደርጉት ቃል ገብተዋል። የትላንቱ ስምምነት ይፋ ከተደረገ በኋላም ለኢራን የተላከውን ግልጽ ደብዳቤ ያረቀቁት ሴናተር ቶም ካቶን ኢራንን ለኑክሌር ጦር መሣሪያ ባለቤትነት በሚያበቃት ጎዳና ላይ ያስቀመጠና ዩናይትድ ስቴትስ አደገኛ የሆኑ ጥቅሞችን አሳልፋ የሰጠችበት ነው ሲሉ ስምምነቱን ውድቅ አድርገዋል። የምክር ቤቱ አፈ ጉባኤ ጆን ቤነር በበኩላቸው ባወጡት መግለጫ በቴህራን ላይ የተጣለ አንድም ማዕቀብ ከመነሳቱ አስቀድሞ የዩናይትድ ስቴትስ የተወካዮች ምክር ቤት የስምምነቱን ዝርዝር እንዲከልስ ሊፈቀድለት ይገባል ብለዋል። ፕሬዝደንት ኦባማ የኮንግሬሱን ክርክር ይቀበሉና መሠረት ያደረገው ግን መራር ትችት ማቅረብ ላይ ነው ብለዋል። ስምምነቱን እንደሚተቹ ከሚጠበቁ ወገኖች የቀረበውን ካደመጣችሁ በኋላ እስቲ አንድ ቀላል ጥያቄ ሰንዝሩላቸው። እውን ይህ የዓለም ኃያላን መንግሥታት የደገፉትና ማረጋገጥ የሚቻለው ስምምነት ሙሉ በሙሉ ተግባራዊ ማድረግ ከተቻለ በመካከለኛው ምሥራቅ ሌላ ጦርነት እንዳይቀሰቀስ የሚያደርግ ደካማ አማራጭ ነው ለሀያ ዓመታት ግድም ኢራን ያለ በቂ ምርመራ ስታካሄድ የቆየችውን ግስጋሴ ለመክታተስ የማይረባ አማራጭ ነው። ፕሬዚደንት ኦባማ ይህ ስምምነት በቴህራንና ዋሽንግተን መካከል ለብዙ ዓመታት የቆየውን አለመተማመን ወዲያውኑ ሊያጠፋ ይችላል ማለት እንዳልሆነ ደግሞ አበክረው አስገንዝበዋል። ዛሬ ከዩክሬን እስከ ሶርያ ከዚያም አልፎ የመን ውስጥ ሁከቶች ያየሉባቸው ሁኔታዎች ያስተዳደራቸውን የውጭ ጉዳይ ፖሊሲዎች በእጅጉ እየተፈታተነ የሚገኘው የኖቤል የሰላም ተሸላሚው ፕሬዚደንት ኦባማ በቅርቡ አንድ ስምምነት በመቋጨት ታሪካዊ ቅርስ ሊተው እንደሚችሉ ግን ይታመናል። ይህ በእንዲህ እንዳለ የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በበኩላቸው ስለ ስምምነቱ ሲናገሩ እንዲህ ነበር ያሉት ከዩናይትድ ስቴትስ ጋር ጽኑ ልዩነቶች አሉን። ከዚህ ቀደም ያለመተማመንን ገንብተናል። አሁን ተስፋ የማደርገው እያንዳንዳችን ስምምነቱን በጥሩ ሁኔታና በቆራጥነት ተግባራዊ እናደርጋለን ብዬ ነው። በእስራኤል ደግሞ ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ስምምነቱ የእስራኤልን ሕልውና ስጋት ላይ የጣለ ነው ሲሉ ለፕሬዝደንት ኦባማ በስልክ ካስረዱ በኋላ ዛሬ የደህንነት መስሪያ ቤቱ ሚኒስትሮች ሰብስበዋል። ባወጡት መግለጫም ስድስቱ ሀያላን መንግስታትና ኢራን በመሠረተ ሐሳብ ደረጃ የደረሱት ስምምነት በእስራኤል በአካባቢው ሀገሮችና በአጠቃላይ በዓለም ላይ ጥልቅ አደጋ ጋርጧል። ምክንያቱም የኢራንን ምጣኔ ሀብት ያሳድጋል፣ በግዛቱ እየፈጸመች ያለችውን ወረራ እንዲጨምር ያደርጋል፣ የኑክሌር ጦር መሣሪያ ግንባታና ጦርነት ስጋትን ያበዛል ብለዋል ከስምንት ቀናት ብርቱ ውጥረት የሰፈነበት ስብሰባ በኋላ በመሠረተ ሐሳብ ደረጃ የተደረሰው ይህ ስምምነት በመጪው ሰኔ ይፈረማል ተብሎ ለሚጠበቀው የመጨረሻውና አጠቃላይ ስምምነት መመሪያዎችን አስቀምጧል። ለምሽቱ የመጽሔት ክፍለ ጊዜ ወዳሰናዳናቸው ናቸው ዘገባዎች ስናልፍ ደግሞ በታሪክ ኬንያ ውስጥ ሽብርተኞች ካደረሱት ጥቃት ከፍተኛው የተባለው ከተፈጸመ በኋላ ጥቃት የተፈጸመባት የጋሪሳ ከተማ በአሁኑ ወቅት ለመረጋጋት እየሞከረች ቢሆንም የአሜሪካ ድምጹ ጌብ ጃስሎ ከስፍራው እንደዘገበው ከሆነ አራቱን አጥቂዎች ጨምሮ የ147 ሰዎች ሕይወት የጠፋባት ያቺ ከተማ ማህበረሰብ ግን ገና ሊጽናና አልቻለም። ዘገባውን አዲሱ አበበ ይዟል። በአሰቃቂው አደጋ ማግስት የጋሪሳ ሆስፒታል በጥቃቱ ሰለባዎች፣ ከአደጋው በተረፉ ቁስለኞች፣ በጠያቂ ቤተሰቦችና ወዳጅ ዘመድ ተጨናንቋል። የሆስፒታል ልብስ እንደለበሰች አግዳሚ ወንበር ላይ የተቀመጠችው የሁለተኛ ዓመት ዩኒቨርሲቲ ተማሪ ቁንቲን አያንጎ ሐሙስ ጠዋት ትናንት መሆኑ ነው ጋሪሳ ዩኒቨርሲቲ ኮሌጅ በመሄድ የዕለቱን ትምህርት ለመከታተል ነበር ማልዳ የተነሳችው። ጠመንጃ ያነገቡ ወታደሮች በግቢ ውስጥ ውር ውር ሲሉ ስታይ ግን ቀኑ ጨለማ ነበር የሆነባት። አቤት ምንም ተስፋ አልነበረኝም፣ ወዴትም መሄድን እንደማልችል አውቄ ተስፋ ቆርጫለሁ ነው ያለችው። ወደ አንዱ ክፍል ሮጣ በመሄድም ከአንድ ተማሪ እቅፍ ውስጥ ተሸሸገች። ሁለቱም በድን በሆነ ስሜት ተቃቅፈው በውጭ የሚካሄደውን የተኩስ እሩምታ ያደምጡ ነበር። ተኩስ ብቻ ነው ያለችው። አሁንም ተኩስ፣ ተከታታይ ተኩስ፣ ሌላ ምንም የሚሰማ ነገር አልነበረም ነው ያለችው አንያንጎ። ጥቃቱ የተጀመረው ማለዳ ላይ የአልሻባብ አማጽያን ወደ ዩኒቨርሲቲው ግቢ ዘልቀው በገቡበት ወቅት ነበር። ገና በሩ ላይ ሁለቱን ዘቦች ገድለው ሲያበቁ ወደ ተማሪዎች መኖሪያና ወደ ቢሮው አካባቢ አመሩ። ከ16 ሰዓታት ተከታታይ የተኩስ እርምታ በኋላ የ147 ሰዎች አስከሬን መሬት ላይ ተረፈረፈ። ይህም ከአልቃይዳ ጋር ንክኪ ባለው በዚሁ በአልሻባብ ነውጠኛ ቡድን እንደ አውሮፓ አቆጣጠር በ2013 ዓ ም በዌስት ጌት የናይሮቢ ገበያ አዳራሽ ከተገደለው ሕዝብ የአሁኑ ከግማሽ በላይ መሆኑ ነው። ከሶማሊያ ድንበር የ200 ኪሎ ሜትር ርቀት ያላት የጋሪሳ አካባቢ ነዋሪዎች ግን የጥበቃ ያለህ የደህንነት ያለህ ሲሉ ነው የከረሙት። ለምን አልፎ አልፎ የተኩስ ድምፅ ይሰማ ነበርና ሃሪሰን ኦምቦሬ ጋሪሳ ትምህርት ቤት መምህር ናቸው። እዚህ ያሉት የደህንነት ጠባቂዎች መንግስት የሰጠውን ማስጠንቀቂያ ቸል ብለው ነበር ይላሉ። Yes, there was a warning that terror may take place after somehow three days. አሁን ከአንድ ሶስት ቀናት በኋላ አሸባሪዎች ጥቃት እንደሚፈጽሙ ማስጠንቀቂያ ተሰጥቶ ነበር። የደህንነት ጥበቃ ጓዶች ግን ማስጠንቀቂያውን ከቁብም አልጻፉት። ይኸው አሁን ልክ እንደ አዲስ ክስተት እንደተፈጠረ ነገር ወዲያና ወዲህ ይወራጫሉ። አንዳንድ ከአደጋው የተረፉ ሰዎች እንደሚናገሩት አጥቂዎቹ ኢላማ ያደረጉት ክርስቲያን ተማሪዎች ላይ ነበር። አንድ ስማቸው እንዳይገለጥ የፈለጉ የዩኒቨርስቲው ሰራተኛና በሕይወት የተረፉ ሰው በቅርብ ርቀት ሆነው የሰሙትን ይናገራሉ። እያንዳንዳችሁ መሬት ያዙ፣ ተኙ፣ አንዳችሁም እንዳትነቃነቁ ተኙ ብለናል። ያለምንም ልዩነት ወደ ሁሉም እየተኮሱ እንደነበርና ከሟቾች መካከል ሙስሊሞችም እንደነበሩባቸው እኒሁ ምስክር ገልጠዋል። ተማሪዎችን ሁሉ አውቃቸዋለሁ። አሁን ይህን ስናገር አልቅስ አልቅስ ይለኛል። ሟቾቹን ሁሉ እግዚአብሔር ነፍሳቸውን ይማር። ይህ በእንዲህ እንዳለ አልሻባብ አሁንም ጥቃቱን እንደሚቀጥል ዛቻ አሰምቷል። ለዚህም ምክንያቱ የኬንያ ወታደሮች ሶማሊያ ውስጥ መኖራቸው ነው። ቡድኑ የወደፊት የጥቃት ኢላማዎቹን በግልጥ ባይናገርም እንደ ጋሪሳ የመሰሉ ቦታዎች ግን ከእቅዱ ውስጥ እንደማይጠፉ ይገመታል። ይህንኑ ኬንያን ከል ያለበሰና ዓለምን ያሳዘነ ጥቃት አስመልክቶ ሪፖርተራችን ዝላቲካ ሆክ ዋሽንግተን ዲሲ ላይ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። ኬንያ ላይ በተደጋጋሚ ጥቃቶችን ያደረሰው ጽንፈኛ ቡድን ምናልባትም ረዘም ላለ ጊዜ ሲያቅድና ሲያውጥንጥን ሳይቆይ አልቀረም የተባለለትንና ከመቼውም በላይ በከፋ ጭካኔ የፈጸመው የዚህ ጥቃት ጠንሳሽና አቀነባባሪ እየታደነ ነው። ገና በማለዳው በጋሪሳ ዩኒቨርሲቲ የመማሪያና የመኖሪያ ክፍሎች የዘነመው የጥይት ውርጅብኝ ተማሪዎቹን በከፍተኛ ሽብርና ድንጋጤ ወዳገኙበትና ወደ ቀናቸው አቅጣጫ እንዲበትኑ አደረጋቸው። ከሁኔታው መገመት እንደምችሉት እርቃኔን እንደሆንኩ ነበር ለመሮጥ የተገደድኩት። ምን እንደተፈጠረ እንኳን ለመገመት እድል አልነበረንም። ሌላ በጥቃቱ የተጠለፈ ተማሪ ደግሞ ይህን ይላል። ተኩስ ከፈቱብን። እበሩ ላይ ሆኖ የሚተኩስ አንድ አንጋች ነበረ። በመስኮት ዘሎ ለመዳን መሞከር ብቸኛው አማራጭ ነበርና ያኔ ይመስለኛል እግሬ ላይ በጥይት የተመታሁት። በመስኮት ዘልዬ ተወረወርኩና ከወደቅሁበት ተነስቼ ወደ በሩ መሮጥ ያስኩኝ ያኔ ነው። አንድ በሞተር ቢስክሌት የነበረ ሰው አግኝቶ ሆስፒታል ያደረሰኝ። ያለማቋረጥ በሚሰማው የተኩስ ድምፅ ከመኝታቸው የተቀሰቀሱት ተማሪዎች በእጅጉ እንደተሸበሩ እግራቸው ወደ አመራቸው ከመሮጥ በስተቀር የሚሄዱበትን እንኳን በውል አያውቁም ነበር። እማኞች እንዳስረዱትም በድንግርግሩ ወደ አጥቂዎቻቸው ጠመንጃ ፈሙዝ የሚሮጡም ነበሩበት። ስልሳ አምስት ቁስለኞች ናቸው ወደ ሆስፒታል የተወሰዱት ከእነኝህም ውስጥ አራቱ ክፉኛ የተጎዱ ሲሆን፣ አብዛኞቹም በጥይት ነው የቆሰሉት ያሉት የኬንያ ቀይ መስቀል ማኅበሯ ባለሙያ ናቸው። በመጨረሻው አራቱን አሸባሪዎች የገደሉት የኬንያ ጸጥታ ሠራተኞች አብላጫውን የቀኑን ጊዜ የዩኒቨርሲቲውን ቅጥር ግቢ አጥረው ሲንቀሳቀሱ ነው ያሉት። ኬንያውያንን እንዲረጋጉ የጠየቁት የኬንያው ፕሬዚዳንት ኡሁሩ ኬንያታ ዜጎች ማናቸውንም አይነት የጥቃት አደጋ የሚደቅን ሁኔታ በተመለከቱ ጊዜ በአፋጣኝ ለጸጥታ ሠራተኞች እንዲጠቁሙም አሳስበዋል። ስ ጠላቶቻችንን በያሉበት አድነን ለመያዝና ለመደምሰስ እየተንቀሳቀስን በምንገኝበት ሰዓት ዜጎች በመላው ሀገሪቱ ሁኔታዎችን በጥንቃቄ እንዲከታተሉ ያስፈልጋል። የአራቱን አሸባሪዎች በጸጥታ ኃይሎች መገደል ተከትሎም የኬንያው የአገር ውስጥ ሚኒስቴር ትላንት ከሰዓት በኋላ ባወጣው መግለጫ ወታደራዊ ኦፕሬሽኑ መጠናቀቁን ይፋ አደረገ። ቁጥራቸው ከ800 በላይ ከሚደርሰው ዩኒቨርሲቲ ተማሪዎችም በሰላም መትረፋቸው የተረጋገጠው ቁጥራቸው ከ500 ከፍ ያለ ነው። ይህ በእንዲህ እንዳለ የሚኒስትር መስሪያ ቤቱ ለሽብር ጥቃቱ አቀነባባሪና አውጠንጣኝ ያለበትን ለጠቆመ ሰው የ215000 ዶላር ካሳ እንደሚሰጥ ያስታወቀበትን በራሪ ወረቀት አሰራጨ። ፍጅቱም በማውገዝ ለጥቃቱ ሰለባ ለሆኑት ያደረባቸውን የሐዘን ስሜት የገለጡት ደግሞ የተባበሩት መንግስታት ዋና ጸሐፊ ባንክ ሙን ወንጀለኞቹ ተይዘው በአፋጣኝ ሕግ ፊት ይቀርባሉ የሚል ተስፋ እንዳላቸው ገለጡ ሲያስቀምጡ ቃል አቀባያቸው ፋርሃን ሀኩ፣ ከኬንያ መንግሥትና ሕዝብ ጋር ያላቸውን አጋርነት ያስታወሱት ዋና ጸሐፊ ባንኪሙን የተባበሩት መንግሥታት ድርጅት ኬንያና የአካባቢው ሀገሮች ሽብርተኝነትን ለመከላከልና ጽንፈኝነትን ለመዋጋት ለያዙት ጸረ ሽብር ትግል የሚሰጠውን ያልተቋረጠ እርዳታ ቀጣይነት አረጋግጠዋል። የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ናይሮቢ አሸባሪ ቡድኖችን ለመዋጋት በሶማሊያ ምድር ወታደሮቿን ማሰማራቷን ለመቃወም በተደጋጋሚ በኬንያ ላይ የሽብር ጥቃት ማድረሱ ይታወቃል። እናም ይህ የአልሻባብ ጥቃት በሰዎች ሕይወት ላይ ካደረሰው ዘግናኝ ጉዳት በተጨማሪ በኬንያ የቱሪዝም ኢንዱስትሪ ላይም ከፍተኛ ጉዳት ማድረሱ ተዘግቧል። የዘገባዎቹ ክፍለ ጊዜ ተጠናቋል። አድማጮች እስከ አራት ሰዓት ድረስ ከእናንተ ጋር እንቆያለን። አብራችሁን አምሹ። ዝግጅታችንን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ታገኛላችሁ። የሰዓቱን ዋና ዋና ዜና እናስደምጣችሁ። እስራኤል ውስጥ ያሉ ኤርትራውያን ስደተኞችን ለመቀበል ከእስራኤል ጋር እየተነጋገሩ መሆናቸውን የሩዋንዳ ፕሬዝደንት ፖል ካጋሜ የገለጹ የእስራኤል የሀገር አስተዳደር ሚኒስትር ጊልአድ ኤርዳን ይህንን ዜና ማረጋገጣቸውን የእስራኤል መገናኛ ብዙሃን ዘግበዋል። እስራኤል ውስጥ ለስደተኞች መብቶች የሚከራከሩ አቶ ዳዊት ደሞዝ የሚባሉ ስደተኛ መሰረታዊ የሆኑ መብቶቻችን የሚከበሩልን ከሆነ ወደ ሩዋንዳ ብንሄድ አንጠላም ብለዋል። ኬንያ ውስጥ በምስራቃዊው ጋሪሳ ዩኒቨርሲቲ ላይ ጥቃት ካደረሱት መካከል ሞሐመድ ኩኖ ወይም ጋማዴሬ ወይም ዱሊያ ዳንያ የሚባለውን ታዳኝ ታጣቂ ለመያዝ የሚያስችል መረጃ ለሚያቀብል የሁለት መቶ ሺህ የአሜሪካ ዶላር ሽልማት እንደሚሰጥ የሀገሪቱ መንግሥት አስታወቀ። ዛሬ ኬንያ ብርቱ ሐዘን ላይ ነች። የመን ውስጥ እየተንቀሳቀሱ ያሉ የአልቃዳ ታጣቂዎች በሀገሪቱ ደቡብ ሙካላ በሚባለው ስፍራ የሚገኝ አንድ ወታደራዊ መደብ ያዙ። አደን ከተማ ውስጥ ዛሬ የመንገድ ላይ ተኩስ ልውውጥ አይሏል ነው የሚባለው። ፓኪስታን የመን ውስጥ የነበሩ 200 ያህል ብዛት ያላቸው ዜጎቿን ዛሬ አስወጥታለች። በሌላ በኩል ደግሞ የየመን ቀውስ ጉዳይ ላይ ከቱርክ ከፍተኛ ባለሥልጣናት ጋር ለመምከር የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ወደ አንካራ ተጉዘዋል። ከሀያላኑ መንግስታት ጋር ሀገራቸው ትናንት የደረሰችበት የማዕቀፍ ስምምነት የኢራንን የኒኩሌር የማልማት መብቶች የሚያስጠብቅና ከተጣሉባት ዓለም አቀፍ ማዕቀቦችም እፎይታ የሚሰጣት መሆኑን ፕሬዚደንቷ ሐሰን ሮሃኒ ያስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ስምምነቱን ታሪካዊ ብለውታል። ሳዑዲ አረቢያ እና እስራኤልን ጨምሮ ደግሞ በስምምነቱ ላይ ጥርጣሬ ያላቸውና ተቃውሞም እያሰሙ ያሉ አሉ። ወደ ሁለተኛው የዝግጅታችን አጋማሽ እንሻገራለን። አሁን ቀደም ብሎ በቅድሚያ የሚቀርበው አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨንቆ ያቀርባል። ባብ ጌልዶፍ በኢትዮጵያ የአሜሪካ መዋለ ነዋይ እንዲበራከት እየጣረ መሆኑ ተገለጸ፣ የውጭ ኩባንያዎች ኢትዮጵያውያን ቢራ ጠጪዎችን እየተቀራመቱ እንደሆነ ታወቀ፣ ናይጄሪያ የአፍሪቃ የመጀመሪያዋ ሀያል አገር እንደምትሆን ተጠቆመ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ዎል ስትሪት ጆርናል የተባለው የአሜሪካ ዕለታዊ ጋዜጣ ከአንድ ትውልድ ዕድሜ በፊት ይህች አፍሪካዊት ሀገር የምዕራብ ሀገሮች ለጋሾች መናኸሪያ ነበረች፣ አሁን ግን ከአሜሪካ ሀብታም መዋዕለነዋይ አፍሳሾች አንዳንዶቹ ለመዋዕለነዋይ ምደባ እየገቡ ናቸው ሲል ዘግቧል። ከቅርብ ጊዜያት ወዲህ የታወቁ ኢንቨስተሮች ኢትዮጵያ እየገቡ ነው። ዋናው መሠረቱ ኒውዮርክ የሆነው ኬኬአር እና ኩባንያው የተባለው ተቋም ባለፈው ዓመት በ200 ሚሊዮን ዶላር አፍሮ ፍሎራ የተባለውን የሮዝ አበባ ተክል ገዝቷል። ኩባንያው በአፍሪቃ መዋለ ነዋይ ሲያፈስ ለመጀመሪያ ጊዜ ነው። የብላክስቶን ቡድን ደግሞ ነዳይዜት ወደ አዲስ አበባ የሚያስገባ የቧንቧ መስመር በ1.35 ቢሊዮን ዶላር ለመዘርጋት እንዳቀደ፣ ፖል ቱዶር ጆንስ የተባለው የሄጅ ፋንድ ስራ አስኪያጅ ደግሞ ሁለት ቢሊዮን ዶላር የሚፈጅ ከመሬት በታች የሚመነጭ የኤነርጂ ኃይል ውጥን ማቀዱን ዘ ዎል ስትሪት ጆርናል ላይ የወጣው ዘገባ ያወሳል። እነዚህ አሜሪካውያን ባለሀብቶች ወደ ኢትዮጵያ ያመሩት የእውቁ ሮክ ሙዚቃ ዘፋኝ ባብ ጌልዶፍን ፈለግ በመከተል ነው። ከ30 ዓመታት በፊት ላይቭ ኤድ የሙዚቃ ትርኢት አዘጋጆች የረሃብ ሰለባ ለሆኑት ኢትዮጵያውያን መርጃ ወደ 145 ሚሊዮን ዶላር የሚጠጋ ገንዘብ አሰባስቦ እንደነበር የሚረሳ አይደለም። አሁን ደግሞ በጌልዶፍ 8 ማይልስ ኤልኤልፒ የተባለ ዋናው መሰረቱ ለንደን የሆነ በኢትዮጵያ መዋለ ነዋይ የሚያፈስ ኩባንያን በሊቀመንበርነት ይመራል። 8 ማይልስ የመንግሥት ይዞታ የነበረውን አዋሽ የወይን ምርትን ያቀፈ መዋለ ነዋይ የጀመረው ከሁለት ዓመታት በፊት ሲሆን ምርቱን በእጥፍ የመጨመር እቅድ እንዳለው ኩባንያው በተጨማሪም ኢለኒ ገብረ መድህን የእህል ዘር ሸቀጥ ማዕከልን በአፍሪቃ ዙሪያ እንድትገነባ እንደ ረዳትም ዘገባው ያወሳል። ከሁለት ዓመታት በፊት ከምዕራብ ሀገሮች ለኢትዮጵያ የተሰጠው እርዳታ 3.83 ቢሊዮን ዶላር ነበር። ይህም ኢትዮጵያ ከመዋለ ነዋይ ካገኘችው 953 ሚሊዮን ዶላር እጅግ የበዛ ነው። ይሁንና ገና ብዙ የመዋለ ነዋይ ፍሰት ወደ ኢትዮጵያ እንደሚገባ ኢንቨስተሮች ይናገራሉ። ያም ሲባል ግን ከሀገሪቱ 94 ሚሊዮን ህዝብ ብዙ ሰዎች በከፋ ድህነት መኖራቸው እንደቀጠለ ነው። የሰብአዊ መብት ተሟጋቾች እንደሚሉትም የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስት የሀገሪቱን ኢኮኖሚ በማስፋፋት ላይ ያተኮረው ህዝባዊውንና ፖለቲካዊ ነፃነትን ወደ ጎን በመተው ነው እንደሚሉ ዘ ዎል ስትሪት ጆርናል ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሮይተርስ የዜና አገልግሎት ደግሞ በአፍሪቃ ኢኮኖሚያቸው በፍጥነት እያደገ በመሄድ ላይ ካሉት ሀገሮች አንዷ የሆነችው ኢትዮጵያ የመንግስት ኩባንያዎችን ወደ ግል ይዞታ ለማሸጋገር በምታደርገው ጥረት ለውጭ መዋዕለ ነዋይም ክፍት በማድረጓ ዓለም አቀፍ የመጠጥ ኩባንያዎች የንግድ ገጽታዋን በመለወጥ ተግባር እየረዱ ነው ይላል። ሃይነከን፣ ዲያጊዮንና ባቫሪያ የተባለው የዳች የመጠጥ አምራች ኩባንያ ካለፉት አራት ዓመታት ወዲህ የመንግሥት ይዞታ የነበሩት የቢራ ፋብሪካዎችን ገዝተዋል። አዳዲሶችንም ገንብተዋል። የታወቀው የጥንቱ ቅዱስ ጊዮርጊስ ቢራንም የፈረንሳዩ ካስቴል ቡድን ገዝቶታል። በኢትዮጵያ ያለውን ግዙፍ መሠረት እንረዳለን ሲል ዲየጎ እንደተናገረ ሮይተርስ የዜና አገልግሎት ጠቅሷል። ሜታ ቢራን ከሦስት ዓመታት በፊት በ225 ሚሊዮን ዶላር የገዛው ዲየጎ የቢራ ምርት አቅሙን በእጥፍ ጨምሯል። አዳዲስ የቢራ አይነቶችንም እያመረተ ነው። ባለፈው ታህሳስ ወር የዘመን ቢራ ምርትም ጀምረዋል። አልኮል የሌለው ማልታ ጊነስ የተባለ ቢራንም ከሁለት ዓመታት በፊት ጀምረዋል። ዲዮጎ ከአራት ዓመታት በፊት የመንግሥት ይዞታ የነበሩትን በደሌንና ሐረር ቢራን በ163 ሚሊዮን ዶላር ገዝቶ ዋሊያ የተባለውን ቢራ ማምረት ጀመረ። ከጥቂት ዓመታት በፊት አነስተኛ ቡና ቤቶች ከትልልቅ ሆቴሎችና ቡና ቤቶች የተረፈ ቅዱስ ጊዮርጊስ ቢራ ለማግኘት ይቀራመቱ ነበር። አሁን ግን ከስቴል ኩባንያ ቢራ የማምረት አቅሙን ከፍ በማድረጉ የቢራ እጥረት የለም። ስለሆነም የቢራ ዋጋ ከበፊቱ ቀንሷል። የዓለም ባንክ እንደሚለው የኢትዮጵያ ነፍስ ወከፍ አመታዊ ገቢ በአማካኝ 47 ዶላር ሲሆን ከሰሃራ በመለስ ካሉት ሀገሮች ያነሰ ነው። የሀገሪቱ አመታዊ የኢኮኖሚ እድገት ግን ከ8 እስከ 9 ከመቶ ነው። የሀገሪቱ የፖለቲካ ሁኔታም የተረጋጋ ነው። ከአምና እስከ ያዝነው ዓመት በሚኖረው ጊዜ ውስጥ በኢትዮጵያ የሚደረገው የውጭ መዋለንዋይ ፍሰት 1.8 ቢሊዮን ዶላር እንደሚደርስ፣ በሶስትና በአራት ዓመታት ውስጥ ደግሞ 4.3 ቢሊዮን ዶላር እንደሚደርስ ዓለም አቀፍ የገንዘብ ድርጅት ገልጿል ሲል ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ ለመጠጥ ኢንዱስትሪ መዋለንዋይ በሯን ብትከፍትም ቴልኮምን የመሳሰሉት ትልልቅ ተቋማት አሁንም በመንግስት እጅ ናቸው። ከቴልኮም የሚገኘው ገቢ መንገዶችን፣ ግድቦችን፣ የባቡር ሀዲድን ለመገንባት እንደሚያስፈልገው መንግስት ይናገራል ሲል ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ያወሳል። ሜይል ጋርዲያን የተባለው የደቡብ አፍሪቃ ድረገጽ በበኩሉ ናይጀሪያ ስራዋን በሚገባ ካከናወነች የመጀመሪያዋ የአፍሪቃ ልዕለ ኃያል ልትሆን ትችላለች ይላል። ናይጀሪያ ከአፍሪቃ የዳበረ ኢኮኖሚ ያላት ሀገር በመሆን ከደቡብ አፍሪቃ ልቃ እየወጣች ነው። ግዙፍ የሆነ ወታደራዊ ባጀት አላት። በ25 ዓመታት ውስጥ ከህንድ ከቻይና እና ከዩናይትድ ስቴትስ ቀጥላ አራተኛዋ ትልቅ ሀገር ልትሆን ነው። አይኤስኤስ በሚል አህጽሮት የሚታወቀው የጸጥታ ጥናቶች ተቋም ያወጣው አዲስ ጥናት ከአፍሪካ አምስቱ ትልልቅ ሀያላን ሀገሮች ከሚባሉት ናይጄሪያ፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብጽና አልጄሪያ በአለም አቀፍ ደረጃ ሚና የመጫወት ብቃት ያላት ናይጄሪያ ናት የሚል ድምዳሜ ላይ ደርሷል ሲል ድረገጹ ያወሳል። አምስቱ ትልልቅ ሀገሮች ሊባሉ የቻሉት በህዝብ ብዛት በኢኮኖሚና በወታደራዊ ኃይላቸው መጠን እንዲሁም በክልላዊ መሪነት በተጫወቱት ታሪካዊ ሚና እንደሆነ የጥናቱ ተቋም ገልጿል። ደቡብ አፍሪቃ ብሪክስ በመባል የሚታወቁት በፍጥነት በማደግ ላይ ያሉት ብራዚል፣ ሩሲያ፣ ህንድና ቻይና አባል ለመሆን እንዲሁም የቡድን ሀያ አገሮች አባል ለመሆን ብቸኛዋ የአፍሪካ ሀገር ናት። ይሁንና በአፍሪቃም ሆነ በአለም አቀፍ ደረጃ በሀይልም ሆነ በተጽዕኖ አሳዳሪነት ታድጋለች ተብሎ አይጠበቅም። ጥናቱን ካካሄዱት ሰዎች አንዷ የሆኑት የጸጥታ ጥናቶች ተቋም ዋና ስራ አስኪያጅ ጃኪ ሲለርስ ደቡብ አፍሪቃውያን ሀገሪቱ ትልቅ ወታደራዊ ኃይል ያላትና በአፍሪቃ ሰላም ጥበቃ ተልኮ አብይ ሚና የምትጫወት አድርገው የማየት የተሳሳተ ግንዛቤ ያላቸው ብለዋል። ሀቁ ግን ደቡብ አፍሪቃ በወታደራዊ ኃይል ላይ የምታወጣው ገንዘብ በጣም ቀንሷል። ለተባበሩት መንግስታት ድርጅት ተልኮ የምታወጣው የወታደራዊ ኃይል ብዛትም ኢትዮጵያ፣ ግብጽና ናይጀሪያ ከሚያወጧቸው ያነሰ ነው። በመሰረቱ በወታደራዊ ኃይሏ ላይ ብዙ ገንዘብ የምታወጣው አልጀሪያ ናት። ኢትዮጵያ በአህጉሪቱ ዋናዋ ሰላም ጠባቂ ናት። ግብጽ ደግሞ ትልቅ ዲፕሎማሲያዊ ኃይል አላት በማለት ሲለርስ አስገንዝበዋል። የደቡብ አፍሪካ ኢኮኖሚ የተቀሩት የአፍሪካ ሀገሮች እያደጉ ያሉትን ያህል ያድጋል ተብሎ አይገመትም። የጸጥታ ጥናት ተቋሙ እንደሚለው ከአምስቱ ትልልቅ የአፍሪካ ሀገሮች ኢትዮጵያና ደቡብ አፍሪካ ከአቅማቸው በላይ እየሄዱ ነው። ናይጀሪያና አልጀሪያ ደግሞ ከአቅማቸው በታች እያጎነበሱ ሄደዋል። በጸጥታው ጥናት ተቋም አባባል ኢትዮጵያ ጨቋኝ መንግስት ስላላትና አመታዊ ገቢዋ ከአፍሪቃ አነስተኛ የሚባሉት ሀገሮች ውስጥ የምትፈረጅ በመሆኗ በአምስቱ ትልልቅ ሀገሮች ውስጥ መካተቷ አከራካሪ ነው። ሆኖም በፍጥነት እያደገችና በአፍሪካ የልማት ተምሳሌት በመሆኗ የአፍሪቃ ዋና ጽህፈት ቤት የሚገኝባት ሀገር ስለሆነች ለተባበሩት መንግስታት ድርጅት የሰላም ተልዕኮ አስተዋጽኦ በማድረግ ረገድ ከአፍሪቃ ዋናዋ በመሆኗ በአምስቱ ትልልቅ የአፍሪቃ ሀገሮች ውስጥ ተፈርጃለች ሲል ሜይል ጋርዲያን ድረገጽ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በአራት ሰዓት 20 ጉዳይ አካባቢ ነው። አዲስ አበባ ላይ ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። በ19 በ22 እና በ25 ሜትር ባንድ እና በናይል ሳት የሚደርሳችሁ የአርብ ምሽት ፕሮግራማችን ይቀጥላል እስከ ምሽቱ አራት ሰዓት። ተከታዩ እሰጥ አገባ ነው። ሶስቱ የአባይ ተፋሰስ ሀገሮች የደረሱት ስምምነትና አንድምታው የምሽቱ እሰጥ አገባ ትኩረት የሚያደርግበት ርዕስ ነው። የውይይቱ ተሳታፊዎች ዶክተር አክሎግ ቢራራ የፖለቲካ ኢኮኖሚ ባለሙያ፣ ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉ ናቸው። አቶ ደስታ አላቦ በዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ነዋሪ የሆኑና በግል ስራ የሚተዳደሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ የመጀመሪያውን ክፍል ይዞ ቀርበዋል። ሁለታችሁንም እንግዶች ያመሰግናለሁ። የዛሬው ክርክር የሚያተኩርበት ጭብጥ ኢትዮጵያ በአባይ ወንዝ ላይ በምትሰራው ግዙፍ ግድብ ግንባታ ዙሪያ ሶስቱ የአባይ ተፋሰስ አገሮች ኢትዮጵያ ግብፅና ሱዳን ካርቱም ላይ አንድ ስምምነት ፈርመዋል። የዚህ ስምምነት ምንነት ግራና ቀኝ የተለያዩ ሀሳቦች እንዲንሸራሸሩ እያደረገ ነው። ከዚህ ቀደም የነበሩም ለውዝግብ ያበቁ ሁኔታዎችን መሰረት እንደሆኑ መገመት ይቻላል። እስኪ በየበኩላችሁ የዚህን ስምምነት ምንነት ከተረዳችሁበት እንጀምር። ምናልባትም ሊከተሉ ይችላሉ እስከሚሉት ውጤቶች ድረስ እንሄዳለን። አቶ ደስታ አርሶላ፣ አስቀድም እዚህ ስምምነት እንግዲህ ፍሬምወርክ ብቻ ነው የተዘጋጀው በአሁኑ ሰዓት ሶስቱም ሀገሮች ሱዳን፣ ኢትዮጵያና ግብጽ ታሪካዊ ግንኙነት ያላቸው ሲሆኑ በአባይ ተጠቃሚዎች ናቸው። የነሱ አንድ ላይ መስራት እና የነሱ ደግሞ መተባበር መቻቻል ለዛች አካባቢ እና እንዲሁም ደግሞ ለመላማው አፍሪካ ጠቃሚ ነው ብለው ይታሰባል። ስለዚህም አሁን ፍሬምወርክ ነው የተዘጋጀው። ሶስቱም ሀገሮች ሳይጎዳዱ ሶስቱም ሀገሮች በአለም አቀፍ የሕግ መሰረት በአባይ ወንዝ ላይ ተጠቃሚዎች እንዲሆኑ እና ይህንንም ደግሞ በዝርዝር ወደፊት በየጊዜው እየተሻሻለና እንዲሁም ደግሞ እየታየ ተፈጻሚ እንዲሆንና ሕግም እንዲወጣለት የሚደረግ ነው የሚሆነው። በአሁኑ ሰዓት ግን ፍሬምወርክ ነው የተዘጋጀው እና ዋናው ነገር ግን ፍሬምወርኩ ብቻ ሳይሆን በታሪክ ደረጃ ስንመለከት ግብጽ አባይም ፍለጋ ብቻ ወደ ኢትዮጵያ ድረስ ዘልቃ እየገባች ከኢትዮጵያ ጋር ጦርነት አካሄዳ ተመታ የተመለሰችበት ጊዜ አለ። ይህ በታሪካችን ውስጥ የታወቀ ነው። የተለያዩ ጊዜያት ጦርነቶች መካሄዳቸውን ጠቅሰዋል ያስታውሱናል። ዘመኑ እነኚህ ጦርነቶች ብለው የሚጠቅሷቸው አሉ፣ በዚህ ጊዜ በዚህ ቦታ ብለው አስራ ዘጠነኛው ክፍለ ዘመን በብዛት የተደረገው ከዛም በፊት የሚተደረጉ አሉ። በዚህ ምክንያት የተነሳ በተለይም በሰሜን ኢትዮጵያ አካባቢ እንዲሁም ደግሞ በምስራቅን በኩል እየመጡ አባይን ለመቆጣጠር በተለያዩ ቦታዎች ጦርነቶች ተደርገዋል። በጦርነቶቹም ደግሞ ሽንፈት እያጋጠማቸው የተመለሱበት ሁኔታ በተለይ በአስራ ዘጠነኛው ክፍለ ዘመን በአጼ ዮሐንስ ጊዜ በአጼ ቴዎድሮስ ጊዜ አሁን በቀጥታ ቀኑንና አውተሚረቱን ግድ የለም። አሁን ግን ሰላም መፍጠሩ ትልቁ ነገር ለእድገታችን ለብልጽግናችን ኢትዮጵያም አንድነት ዋስትና ሊሆን የሚችለው ሁልጊዜ በግብፅ በኩል የመጣው ትንኮሳ አገሪቱን እያመተ ያለ ስለሆነ፣ ሰላም ፈጥረው ለዚህ ደረጃ ለመድረስ መስማማታቸው በተለይም የግብፁ ፕሬዝደንት ራሳቸው ጉዳዩን በከፍተኛ ደረጃ ተመልክተው ወደ አዲስ አበባ መጥተው መነጋገርና ሶስቱም እጅ ለእጅ ተጨባብተው በሰላም በደስታ መለያየታቸው ታላቅ እመርታ ነው ብዬ ነው የምመለከት። መልካም አቶ ደስታ፣ ወደ ዶክተር አክሎክ ከመሻገሬ በፊት በዚህ ስምምነት የሚገኝ ሰላም መፍጠሩ ለብልጽግናችን ለእድገታችን አስፈላጊ ነው እና ከዛ አንጻር እመለከታለሁ ብለዋል። ሰላም መፈጠሩ ይመስለኛል ብዙዎች የሚግባቡበት ነው። ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች አዎንታዊ እንደሚሆን ይታመናል። ነገር ግን የዚህ ስምምነት መንፈስ በእርግጥ ኢትዮጵያን ይጠቅማል ነውና ጥያቄው። ምናልባትም ለዚህ ክርክር መነሻ የሆነው ሰላም ለመፍጠሩ ምንድን ነው ማስተማመኛ ዝርዝር ሕጎች ይወጡለታል ብለዋል። ምንድን ነው መተማመኛው ሰላም ሊፈጥር ይችላል የሚል እምነት እንዲያድርቦ ያደረገው እንዳ ምን የማደርገው የሚያደርገኝ ዋናው ምክንያት የግብፅ ህዝብም ሆነ የግብፅ ህዝብ በተለይ የግብፅ ህዝብ ግድቡ በሚገደብበት ጊዜ ግድቡን ሙሉ በሙሉ ኢትዮጵያ ትገድብና ውሃውን በፈለገች አይነት በመስኖና በኃይል ማመንጨትም በተለያዩ ስራዎች እየተጠቀመች ውሃውን ሙሉ በሙሉ ታቆማለች የሚል የሚል አመለካከት በግብጽ ህዝብ ዘንድ አለ። አንዳንድ የግብጽ ምሁራንና አንዳንድ ሰላምን የማይፈልጉ ሰዎች ደግሞ ይህንን አስረግጠው ለግብጽ ህዝብ የሚያስረዱ ስለሆነ የግብጽ ህዝብን አመለካከት ብዙ ጊዜ ጎጥቶታል እና በዚህም መነሻ ኢትዮጵያ ግድብ የገደበች እንደሆነ ጦርነት እናነሳለን የሚል ዛቻም በቅርብ ጊዜም ከዛም በፊትም ብዙ ጊዜ ይነሳል። ስለዚህ ይህ ጉዳይ በሶስቱም ሀገሮች መካከል የተደረገው ስምምነት ለግብፅና ለኢትዮጵያ ህዝብ ለሱዳንም ህዝብ ይገለጽና ይህ ሁኔታ የመሪዎቻቸው አማካይነት ከተገለጸ የኢትዮጵያ ህዝብም ካመነ የግብፅም ህዝብ ካመነ የሱዳንም ህዝብ ካመነ በአካባቢው ያለው ሰላምን ከምንጊዜውም የበለጠ እየተጠናከረ ይሄዳል ብዬ ነው ማምነው። ዋናው ነገር፣ ቁም ነገሩ ስምምነቱን መፈራረምና ይህንን ጉዳይ መሪዎቻቸው በተለያዩ መስመሮች መንገዶች ለህዝብ ማስረዳትና ህዝቡ እንዲያውቀው ማድረግና በተለይ በምስራቅ አፍሪካ ያለው ህዝብ በሰላም በመኖሩ ልማትና እድገት እንደሚመጣ ማስረገጡ ትልቅ ነገር ነው። መልካም፣ በዚህ ነው የማምነው እኔ። መልካም ዶክተር አክሎ ጎደርሶ ልሻገር። በሶስቱ ሀገሮች መካከል የተደረገው የቅርብ ጊዜው ስምምነት፣ የዚህ ስምምነት መሰረት ሰላም እንዲመጣ ይረዳል ይበጃል ብዬ አምናለሁ ብለዋል አቶ ደስታ። ግብፁን ኤልሲሲን ጨምሮ የኢትዮጵያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎንታዊ መሆኑን ገልጸዋል። እርስዎ በበኩሎ በቅርቡ ለንባብ ባበቁት ጽሑፍ፣ በእንግሊዝኛ የወጣ ነው፣ በግርድፉ ወደ አማርኛ መልሳለሁ። ማን ያጣል? ከዚህ ስምምነቱ ማን ያጣል? ማንስ ተጠቃሚ ይሆናል? ጥሩነቱን ለማወደስ አንፍጠን የሚል አንድምታ ያለው ጽሑፍ ምንድን ነው ለዚህ እምነቶ መሰረት? አዎ። መጀመሪያ አቶ አሉላ እርስዎንና አቶ ደስታን በአክብሮት እግዜር ስጥልኝ ለዚህ ውይይት ስለበቃ እንላለሁ። አቶ ደስታም እኔም የምንወያየው ለኢትዮጵያ ጥቅም ነው። ይሄ ደግሞ እርግጥ ነው፣ ተፋሰስ አገሮች ባሉበት እንደዚህ እንደ አባይ ባለ ወንዝ ዙሪያ መጀመሪያ መተማመን ያለብን፣ የአባይ ወንዝ አብዛኛውን የግብፅን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከእሱ ላይ መስማማት ይኖርብናል። እኔ በሷ አምናለሁ። አንጡራ ሀብቷ እስከሆነ ድረስ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው በራሷ ድንበር ውስጥ ያሉ ወንዞችን ያሉ ለም መሬቶችን ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። ሌሎችም ተፋሰስ ሀገሮች የሚያደርጉት ይሄ ነው። ለምሳሌ ለመጥቀስ ቢቻል ሌሶቶ፣ ደቡብ አፍሪካ ለውሃ ለውሃ እንድትከፍል ታደርጋለች። ይኸውም ምንድን ነው ውሃው የሚመጣው ከሌሶቶ ነው፣ ተጠቃሚ የሆነችው ደቡብ አፍሪካ ነው በሚል ነው። ስለዚህ በዚህ መሰረተ አላማ ላይ መስማማት ያለብን ይመስለኛል። ቅድም አቶ ደስታ ያሉት የምጋራው፣ እርሰውም ያሉት የምጋራው ተፋሰስ አገሮች በጣም በሚከራከሩበት በተለይ በኢትዮጵያና በግብጽ መካከል ያለው የቆየ በጦርነት ይካሄድ የነበረ አባይን ለመቆጣጠር ይደረግ የነበረ በኋላ ይገባኛልነትን ይዛ ግብጽ በአስራ ዘጠኝ መቶ ሀያ ዘጠኝና አምሳ ዘጠኝ አመተ ምህረት ይሄ ውሃ በአብዛኛው ከኢትዮጵያ ቢመጣም ከሌሎች ተፋሰስ የአፍሪካ ሀገሮች ቢመጣም የበላይነቱ መያዝ ያለብኝ እኔ ነኝ የሚል ዛቻ ስታቀርብ ቆይታለች። ስለዚህ የግብጽ ፕሬዝደንት ሲሲ አይ፣ ይሄ በውይይት በሰላም ማለቅ አለበት ያሉት አግባብ ያለው ነው ጥሩ ነገር ነው እላለሁ። ነገር ግን ቅድም አቶ ደስታ ሲናገሩ አሁን የተፈራረሙት በመርህ ደረጃ ነው ብለዋል። መርህ እኮ ወሳኝነት አለው። ተከራካሪዎቹንና አልኋን እናመሰግናለን። ይቀጥላል ዝግጅታችን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዐመፅ አዘል አክራሪነት ዛሬ ከፍተኛ ዓለም አቀፍ ስጋት ሆኗል። ባህላችንን ኢኮኖሚያችንንና ሃይማኖታዊ መቻቻላችንን አጥፍቶ በመካከላችን ጥርጣሬን ይፈጥራል፣ የለየለት ሽብርተኛነትንም ይወልዳል። ዐመፅ አዘል አክራሪነት ብሔራዊ ድንበርን አያውቅም፣ ለሉዓላዊነትም ከፍተኛ ስጋት ነው። ሰለባዎቹንም በሃይማኖት በጾታ በዕድሜ በብሔርና በሃይማኖት አይለይም፣ በሁሉም ላይ ጥቃት ይፈጽማል። ሁላችንም ላይ ስጋት ሆኗል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አክራሪነትን ለማጥፋት ያለን ቁርጠኝነት ከልዩነቶቻችን ይልቅ የጎሉ ናቸው የሚለውን የአክራሪዎች አባባል ልንቀበል አይገባንም። ዛሬ በመላው ዓለም አያሌ የሁከተኛ ጽንፈኝነት ሰለባዎች አሉ። ከሁሉም ይበልጥ የሙስሊሞች ሕይወት ለዚህ ጥቃት የተጋለጠ ነው። ሁከተኛ ጽንፈኝነት እምነታችን፣ ባህላችንና ጎሳችን ሳይገድበው እያንዳንዳችንን ከፍተኛ ስጋት ላይ ጥሎናል። ሽብርተኞችን ልናሳውቃቸው የሚገባን አንድ ሐቅ ቢኖር የነርሱ ጥቃት ከሚለያየን ይልቅ አንድ እንደሚያደርገን ያውቁ ዘንድ ነው ይላሉ ጆን ኬሪ። አንድ ሰው ምንም አይነት ልምድና ሕይወት ይኑረው ሕፃናትን መግደል፣ ጠለፋንና አስገድዶ መድፈርን፣ የማይታወቁ ግለሰቦችን በግፍ መግደልን ትክክል የሚያደርግ ምንም አይነት የታሪክ፣ የሃይማኖት፣ የጎሳ፣ የርዕዮተ ዓለም፣ የስነልቦና፣ የኢኮኖሚ ወይም የፖለቲካ እምነት ሊኖር ከቶ አይችልም። እነዚህ የግፍ እርምጃዎች ማስተባበያም ሆነ ይቅርታ አይኖራቸውም። ባለፈው የአውሮፓውያኑ የካቲት ወር ማብቂያ ገደማ ፕሬዚዳንት ባራክ ኦባማ የብሔራዊ መንግስታት ልኡካን፣ የሲቪል ድርጅቶች ተጠሪዎች፣ የግሉ የኢኮኖሚ ዘርፍ ተወካዮችና የልዩ ልዩ ድርጅቶች ኃላፊዎች የተካፈሉበት አንድ ዓለም አቀፍ ጉባኤ ዋሽንግተን ዲሲ ላይ አስተናግደው ነበር። እነዚህ የጉዳዩ ባለቤቶች የሆኑ የጉባኤው ተሳታፊዎች አይሲልን ጨምሮ ሁከተኛ ጽንፈኝነት እያስከተለ ያለውን የወቅቱን የአመጽ ድርጊት ብቻም ሳይሆን ወደዚህ ጎራ ለመክተት የተያዘውንም ጥረት በጥልቀት ተወያይተውበታል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እንዳሉት የሲቪል ማህበረሰቦችን ሚና ማጎልበት ያስፈልጋል። በተለይም የሴቶችን፣ የወጣቶችንና በአጠቃላይ የዚህ ጥቃት ሰለባዎችን ማጎልበትና የመፋለም ሜዳውንም ማስፋት ግድ ይላል። የዋሽንግተኑ ጉባኤ ተሳታፊዎችም ይህን በተግባር ሊያወሉ ቃል ገብተው ነው የተለያዩት። ውጭ ጉዳይ ሚኒስትር ኬሪ እንዲህ ብለዋል። ለቀጣዩ ትውልድ ማስተላለፍ ያለብን መልእክት ይሄ ነው መጻኢው የዓለማችን ራእይ መተንበይና መነደፍ ያለበት አሸባሪዎችና የአመጽ አክራሪዎች በሚያወጡትና በሚነድፉት አጀንዳ ሊሆን አይገባውም። አጠቃላዩ መልሳችን በአጠቃላዩ የጋራ እርምጃችን ላይ ሊመሰረት ይገባዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን አንዳንድ አጠር አጠር ያሉ የዓለም ዜናዎችን ላሰማችሁ። እስራኤል ውስጥ ያሉ ኤርትራውያን ስደተኞችን ለመቀበል ከእስራኤል ጋር እየተነጋገሩ መሆናቸውን የሩዋንዳ ፕሬዚደንት ፖል ካጋሜ ገልጸዋል። የእስራኤል ሀገር አስተዳደር ሚኒስትር ጊልያድ ኤርዳንም ይህንኑ ዜና አረጋግጠዋል። እስራኤል ውስጥ ለስደተኞች መብቶች የሚከራከሩ አቶ ዳዊት ደሞዝ የሚባሉ ስደተኛ መሰረታዊ የሆኑ መብቶቻችን የሚከበሩልን ከሆነ ወደ ሩዋንዳ ብንሄድ አንጠላም ብለዋል። ኬንያ ውስጥ በምሥራቃዊው ጋሪሳ ዩኒቨርሲቲ ላይ ጥቃት ካደረሱት መካከል ሞሐመድ ኩኖ ወይም ጋማዴሬ ወይም ዱልያዳንያ የሚባለውን ታዳኝ ታጣቂ ለመያዝ የሚያስችል መረጃ ለሚያቀብል የሁለት መቶ ሺህ የአሜሪካ ዶላር ሽልማት የሚሰጥ መሆኑን የሀገሪቱ መንግሥት አስታውቋል። በጥቃቱና ከመንግሥት ኃይሎች ምላሽ በተሰጠበት ወቅት የአንድ መቶ አርባ ሰው ሕይወት መጥፋቱ ይታወሳል። የመን ውስጥ እየተንቀሳቀሱ ያሉ የአልቃይዳ ታጣቂዎች በሀገሪቱ ደቡብ ሙካላ በሚባለው ስፍራ የሚገኝ አንድ ወታደራዊ መደብ ያዙ። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ በየመን ጉዳይ ለመነጋገር ወደ ቱርክ ዋና ከተማ አንካራ ተጉዘዋል። ከኃያላኑ መንግስታት ጋር ሀገራቸው ትናንት የደረሰችበት የስምምነት ማዕቀፍ የኢራንን የኒክሌር የማልማት መብቶች የሚያስጠብቁ መሆናቸውን ፕሬዚደንቷ ሮሃኒ አስታወቁ። ዩናይትድ ስቴትስ ውስጥ ፊላደልፊያ ከተማ ነዋሪ የሆነች አንዲት ሴት ሶሪያና ኢራቅ ውስጥ እየተዋጋ ላለው የሽብር ቡድን ለእስላማዊ መንግስት የቁሳቁስ ድጋፍ ለማቅረብ ስትሰናዳ ተይዛ መታሰሯ ተገለጸ። ሰሜን ኮሪያ አራት የአጭር ርቀት ሚሳይሎችን በምዕራባዊ ዳርቻዋ መተኮሷን ደቡብ ኮሪያ አስታወቀች። የቀድሞ የቻይና የደህንነት ዋና ኃላፊ ጉቦ ለመብላት በመብላት ቅሌት በስልጣን በመባለግና የመንግሥትን የመንግስትን ምስጢር በማባከን ወንጀል ዛሬ አርብ መከሰሳቸውን የሀገሪቱ ባለስልጣናት አስታውቀዋል። አሁን ደግሞ አንዳንድ አጠራጥር ያሉ መረጃዎችን ላካፍላችሁ። ከዶላር ምንዛሪ ልነሳ። የዶላር ምንዛሪ ዛሬ 20 ብር ከ44 ሳንቲም ነው አንዱ እርስዎ ዶላር ካሎ 20 ብር ከ44 ሳንቲም ያገኛሉ። መግዣው ደግሞ እርስዎ ዶላር የሚፈልጉ ከሆነ 20 ብር ከ54 ሳንቲም መክፈል ይኖርቦታል። አዲስ አበባ ነገ ከፍተኛ ሙቀቷ ወደ 26 27 ዲግሪ ሴልሺየስ እንደሚሆን ከኢንተርኔት እያየሁ ያለሁት መረጃ ይጠቁማል። በታሪክ ውስጥ ደግሞ ዛሬ ልክ የዛሬ 75 ዓመት ራስ ተፈሪ የኢትዮጵያ ንጉሠ ነገሥት ሆኑ። ልክ በሁለት ዓመቱ ደግሞ ባርነትን እስከ ወዲያኛው የሚያስወግድ አዋጅ አወጡ። እናመሰግናለን ሰሎሞን። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ቴሌ ላይምባክ ነው የምሽቱ ቴክኒሽን። የምሽቱ ዋና አዘጋጅ አዳነች ፍሳሐዬና ሌሎችም ባልደረቦቻችን በመሆን ምንስ እነ የምንሰናበታችሁ አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ነው የሚቀርበው። ከእኛ ጋር ነገ ቅዳሜ በሶስት ሰዓት እንገናኛለን። እውቁ ጥቁር አሜሪካዊ ድምፃዊ አል ግሪን ሌትስ ስቴይ ቱጌዘር እያለ በሚያዜመው ዜማ እንሰናበታችኋለን። ደህና ደሩ፣ ደህና ደሩ። So in love with you, whatever you want to do is alright with me. Cause you make me feel so brand new. And I want to spend my life.